መጽሐፈ ነገሥት ቀዳማዊ ምዕራፍ አስራ አንድ ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ እነርሱም ወደ እናንተ አይግቡ ካላቸውም ከአሕዛብ ከእነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ ሰባት መቶ ሚስቶች ሦስት መቶም ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደ ነበረ የሰለሞን ልብ እንዲሁ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሚልኮምን ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰለሞን ለሞዓብ ርኩሰት ለካሞሽ ለአሞንም ልጆች ርኩሰት ለሞሎክ በኢየሩሳሌምም ፊት ለፊት ባለው ተራራ ላይ መስገጃ ሠራ። ለአማልክቶቻቸው ዕጣን ለሚያጥኑ መሥዋዕትም ለሚሰዉ ለእንግዶች ሚስቶች ሁሉ እንዲሁ አደረገ። ሁለት ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቆአልና እግዚአብሔር የሚያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቈጣ። እግዚአብሔርም ሰለሞንን አለው፣ ይህን ሠርተሃልና ያዘዝሁንም ቃል ኪዳኔን፣ ሥርዓቴን አልጠበቅህምና መንግሥትህን ካንተ ቀዳድጄ ለባሪያህ እሰጠዋለሁ። ነገር ግን ከልጅህ እጅ እቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኋት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግሥቱን ሁሉ አልቀድም። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሃዳድን ጠላት አድርጎ በሰለሞን ላይ አስነሣው። ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ ስድስት ወር በዚያ ተቀምጠው ነበርና ዳዊት በኤዶምያስ በነበረ ጊዜ የሠራዊቱም አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ሃዳድ ገና ብላቴና ሳለ ሃዳድ እና ከእርሱ ጋር ጥቂቶች ከኤዶምያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብጽ ኰብልለው ነበር። ከምድያምም ተነሥተው ወደ ፋራን መጡ። ከእነርሱም ጋር ከፋራን ሰዎች ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉሥ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው። ምድርም ሰጠው። የሚስቱንም የእቴጌይቱን የቴቄምናስን እህት እስኪያጋባው ድረስ ሃዳድ በፈርዖን ፊት እጅግ ባለሟል ሆነ። የቴቄምናስ እህት ጌንባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበር። ሃዳድም በግብጽ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሰራዊቱም አለቃ ኢዮአብ እንደ ሞተ በሰማ ጊዜ፣ ሃዳድ ፈርዖንን ወደ አገሬ እሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከእኔ ዘንድ ወደ አገርህ መሄድ የፈለግህ ምን አጥተህ ነው አለው። እርሱም አንዳች አላጣሁም ነገር ግን ልሂድ ብሎ መለሰ። ሃዳድም ወደ አገሩ ተመለሰ። ሃዳድም ያደረገው ክፉ ነገር ይህ ነው፤ እስራኤልን አስጨነቀ በኤዶምያስም ላይ ነገሠ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ ከአድርአዛር የኰበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሣበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ፣ በደማስቆም ላይ አነገሡት። ሃዳድም ካደረገው ክፋት ሌላ በሰለሞን ዘመን ሁሉ የእስራኤል ጠላት ነበረ። ከሳሪራ አገር የሆነ የሰለሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርባአም በንጉሡ ላይ አመጸ። እናቱም ጽሩዓ የተባለች ባልቴት ሴት ነበረች። በንጉሡም ያመፀበት ምክንያት ይህ ነው። ሰለሞን ሚሎን ሠራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑዕ ኃያል ሰው ነበረ። ሰሎሞንም ጎልማሳው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሁለትም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከዐሥራ ሁለት ቈራረጠው። ኢዮርብዓምንም አለው፣ ዐሥር ቍራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና፣ እነሆ ከሰሎሞን እጅ መንግሥቱን እቀድዳለሁ። ዐሥሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኋት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል ጥለውኛልና ለሲዶናውያን አምላክ ለአስታሮት ለሞዓብም አምላክ ለካሞሽ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና፣ አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴን የሚጠብቁ ዘንድ በመንገዴ አልሄዱምና፣ መንግሥቱንም ሁሉ ከእጁ አልወስድም፣ ትእዛዜንና ሥርዓቴን ስለ ጠበቀው ስለ መረጥሁት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። መንግሥቱንም ከልጁ እጅ እወስዳለሁ፣ ለአንተም አሥሩን ነገድ እሰጥሃለሁ። ስሜንም ባኖርሁባት በዚያች በመረጥኋት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁል ጊዜ መብራት የሆነለት ዘንድ ለልጁ አንድ ነገድ እሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሣለች። በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝሁትን ሁሉ ብትሰማ፣ በመንገዴም ብትሄድ፣ በፊቴም የቀናውን ብታደርግ፣ ሥርዓቴንና ትእዛዜን ብትጠብቅ፣ ከአንተ ጋር እሆናለሁ። ለዳዊትም እንደ ሠራሁለት ጽኑ ቤት እሠራልሃለሁ። እስራኤልንም ለአንተ እሰጥሃለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፤ ነገር ግን በዘመን ሁሉ አይደለም። ሰሎሞንም ኢዮርብዓምን ሊገድለው ወደደ ኢዮርብዓምም ተነሥቶ ወደ ግብጽ ኮበለለ። ወደ ግብጽም ንጉሥ ወደ ሺሻቅ መጣ ሰለሞንም እስኪሞት ድረስ በግብጽ ተቀመጠ የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፎአል ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሠበት ዘመን አርባ ዓመት ነበር። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፈንታው ነገሠ።